በአዲስ አበባ ከተማ አስራ ሁለት የበጀት ዓመት ለሺህ ዜጎች የሥራ ዕድል ለመፍጠር መታቀዱን የከተማዋ አስተዳደር አስታወቀ። አስተዳደሩ ይህን የገለጠው ዛሬ በዋና ከተማዪቱ ባካሄደው የ2012 በጀት ዓመት የስራ ዕድል ፈጠራ ግባይ ላይ ነው። ጻይድ ዳምጠው ተጀማሪ ዝርዝር ይዛለች። የአዲስ አበባ ከተማ ወጣቶች፣ ሴቶችና ሌሎች የማህበረሰብ ክፍሎች በስራ እድል ፈጠራው ተጠቃሚ እንዲሆኑ የከተማው አስተዳደር በጉባኤው ላይ ጠቁመዋል። ስር የሰደደውን ስራ አጥነት በዘላቂነት ለመቅረፍና ከተማዋ ለነዋሪዎቹ ምቹና የተረጋጋች ለማድረግ አስተዳደሩ አዳዲስ ንድፈ ሀሳቦችን አዘጋጅቶ እየተንቀሳቀሰ መሆኑን ምክትል ከንቲባ ኢንጂነር ታከሌ ኡማ ገልጿል።

እነዚህ አገልግሎቶች ናቸው። እያንዳንዱ ሴክተር የመንግስት ተቋማት የሚሰጥ አገልግሎት ማለት ነው። በተጨማሪም አዲስ የስራ እድሎችን ከመፍጠር ጎን ለጎን በከተማዋ ተደራጅቶ ስራ የጀመሩ ነባር ጥቃቅንና አነስተኛ ተቋማት በዘመናዊ መንገድ መልሶ በማደራጀት ለወጣቶች ስራ እድል ለመፍጠር እየሰራን ነው ብሏል ምክትል ከንቲባው በ2012 ዓ.ም በአዲስ አበባ ከተማ በትንሹ 250 ሺህ ለሚሆኑ ዜጎች የስራ እድል ለመፍጠር እንደታቀደ የገለጹት በምክትል ከንቲባ ማዕረግ የማህበራዊ ክላስተር አስተባባሪና የአዲስ አበባ ንግድና ኢንዱስትሪ ቢሮ ኃላፊ ኢንጂነር እንዳወቀ አብጠው ተናግረዋል። የስራ እድል ፈጠራው በሶስት ወሳኝ መስኮች ላይ እንደሚደራጅም አብራርቷል። በዋናነት ኢንዱስትሪው ዘርፍ በተለይም በኮንስትራክሽን ኢንዱስትሪ በማኑፋክቸሪንግ ኢንዱስትሪው እና በማዕድን ጭምር አንደኛው የሚይዝ ነው። ሁለተኛው ከከተማ ግብርና ጋር ተያይዞ እስካሁን አዲስ አበባ ውስጥ ብዙ ያልሰራንበትና በከተማችን ውስጥ ዲማንዱ ሀይ የሆነ የግብርና ምርቶች አሉ። ስለዚህ በእነኚህ ላይ ሰፊ የስራ እድል ይፈጥራል ተብሎ የሚጠበቀው በሶስተኛነት በአገልግሎት ዘርፎች ነው። በንግድ እና መሰል የአገልግሎት ዘርፎች በሰፊው የስራ እድሎች ይከፈታሉ። በአሁኑ ወቅት ከአምስት መቶ ሺህ በላይ ስራ አጥ ዜጎች በከተማው እንደሚገኙ ጠቅሰው ስራ ፈጠራውን ስኬታማ ለማድረግ የከተማ አስተዳደሩ አስፈላጊ የሆነውን የተለያዩ እቅዶች እንዳዘጋጀ ኢንጂነር እንዳወቀ ተናግረዋል። ለየት የሚያደረገው ዝም ብሎ በዘመቻ መልካም ይልቅ በቅድ የመሄድ ከቅዱም ባሻገር እንዴት በተለየ አፕሮች መሄድ አለብን የሚለውን ነገር ያየ ነው። ለዚህም ሌሎች ሀገሮች ተሞክሮ በሚመለከት ዛሬ ባያችት መልኩ ቀርቧል። ይሄም አንዱ አፕሮች እንዴት ከተማችን ወይም ሲቲ ትራንስፎርሜሽን ፎከስን ፕራይቬት ሴክተርን ኦፕሬሽን በሚል እንግዲህ ሲቲዋን በሁሉም መስኮች ላይ ትራንስፎርም የማድረግ በዚህ ውስጥ ግን ፕራይቬት ሴክተርን የማሳተፍና ተሳትፎ ውስጥ ብዙ ለብዙ ዜጎች የስራ ዕድል የሚፈጠርበትን አፕሮች የመከተል ሆኖ በዋናነት ሪዛልት ስ የሆነ አፕሮች እንከተል ነው እንጂ ከዘመቻ ወስደን ወጥተን በጣም ፕራይቬት ያስቀምጠን ወይም ችግር እየፈታ የሚሄድ እና ውጤት ተኮር የሆነ የስራ ዕድል ፈጠራ ላይ ፎከስ ያደርጋል ማለት ነው። በተለያዩ የዓለም ሀገራት የሚገኙ የከተሞች ስራ እድል ፈጠራ ተሞክሮ ለተሳታፊዎች ቀርቧል። በአዲስ አበባ ከተማ አስተዳደር እየተከናወኑ የሚገኙ የተለያዩ ፕሮጀክቶችም በስራ እድል ፈጠራው አስተዋጽኦ እንዲኖራቸው ይደረጋል ተብሏል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ፣ ከአዲስ አበባ።